ሳይንስና ቴክኖሎጂ የአልዛይመር ወይም የመርሳት በሽታ በዓለም ዙሪያ ሚሊዮኖችን የሚያጠቃ በሽታ ነው። የሰዎች አማካኝ የመኖሪያ ዕድሜ እየጨመረ ሲመጣ ደግሞ ይህ ቁጥር ይጨምራል ተብሎ እንደሚጠበቅ መረጃዎች ያሳያሉ። ያም ሆኖ በሽታው ከታወቀ ከጎርጎሪያኑ 1906 ዓ ም ጀምሮ እስካሁን ምንም አይነት ውጤታማ ህክምና አልተገኘለትም። በቅርቡ ግን ይህንን ታሪክ የሚለውጥና ተስፋ ሰጭ የተባለ አዲስ መድኃኒት ለመጀመሪያ ጊዜ መገኘቱን ተመራማሪዎች ገልጸዋል። ኢሳይና ባዮገን በተሰኙ ሁለት የአሜሪካ የመድኃኒት አምራች ኩባንያዎች የተሰራውና ለካነማ በመባል የሚጠራውን ይህንን መድኃኒት ትልቅ ስኬት ነው ይሉታል። በብሪታንያ የድሜሻ ተቋም ተመራማሪ የሆኑት ባርት ይህ ትልቅ ስኬት ነው። እናም የመጀመሪያ ነው። ይህ በደረጃ ሶስት ክሊኒካዊ ሙከራ የተረጋገጠ ውጤት ያለው የመጀመሪያ ሙከራ ነው። ስለዚህ በር የሚከፍት ትልቅ ምዕራፍ ነው፤ ላለው በጀርመን የፍራውንሆፈር የምርምር ተቋም የአልዛይመር ተመራማሪ የሆኑት ስቴፋን ሽሊንግን እንደገለጹት ኤሚሎይድ የተባለው ፕሮቲን በአንጎል ውስጥ መከማቸት ለአልዛይመር በሽታ ዋና ምክንያት ነው። በዚህ የተነሳ የአልዛይመር ተመራማሪዎች ላለፉት 50 ዓመታት በአንጎል ውስጥ እነዚህም ፕሮቲኖች የሚቀንሱ የህክምና ዘዴዎችን ሲፈልጉ ቆይተዋል። ለዚህ ረዳ ዘንድም ከቅርብ ጊዜ ወዲህ ለተለያዩ በሽታዎች ጥቅም ላይ እየዋለ የሚገኘው የበሽታ መከላከያ ማሻሻልን እንደ ህክምና የሚጠቀመው ኢሚኖቴራፒ የተባለው የህክምና ዘዴ ለአዲሱ ግኝት ጥቅም ላይ ውሏል ይላሉ። በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የስነ አምሮ ትምህርት ክፍል ኃላፊና የጤና ሰብ የህክምናና የተሃድሶ ማዕከል መስራች የሆኑት ፕሮፌሰር ሰለሞን ተፈራ ሳይንስ ያው በርካታ ሂደቶችን እያለፈ ነው። በተለይ በቅርብ ጊዜያት ከባባድ የሚባሉ በሽታዎች ካንሰርን ጨምሮ አልዛይመር በሽታ አዳዲስ የህክምና ዘዴ እየተገኘላቸው ነው። ከነዚህ የህክምና ዘዴዎች አንዱ የሆነው በተለይ ከተለመዱት በእንክብል መልክ ወይ ደግሞ በመርፌ መልክ ከሚዘጋጁት መድኃኒቶች፣ ለየት ያለ ኢሚኖቴራፒ የሚባል የህክምና ዘርፍ በቅርብ ጊዜያት መጥቷል። ይህ ማለት ምንድን ነው? በሰውነታችን ውስጥ ያሉ የእኛን አካል የሚጎዱ በአይድ የሆኑ ነገሮችን እንዲሁም ደግሞ ከራሳችን ሰውነት የሚመነጩ ኬሚካላዊ ይዘት ያላቸው ነገሮች፣ እንዲሁም የካንሰር ሴሎችን ለይቶ የሚይዝ እና ከሰውነታችን የሚያስወግድ የህክምና አይነት ነው። እንግዲህ ይሄ ኢሚኖቴራፒ የሚባለው ይሄ የህክምና ዘዴ ለካንሰርም ጥቅም ላይ እየዋለ ነው። አሁን ለአልዛይመርም ደግሞ እንደዚሁ ጥቅም ላይ እየዋለ ነው። በዚህ መንገድም ለመጀመሪያ ጊዜ የመርሳት በሽታ ስጋትን ለመቀነስ የሚረዳ ካናማብ የተባለ መድኃኒት መገኘቱን ባለፈው ታሳስ ተመራማሪዎች ገልጸዋል። ተመራማሪዎቹ እንደሚሉት አልዛይመር በዘር የሚተላለፍ በሽታ ሲሆን ኤሚሎድ ቤታ በመባል የሚታወቀው መደበኛ የአንጎል ፕሮቲን የሰዎች እድሜ እየገፋ ሲሄድ አሚኖ ፕሮቲን ወይም አሚሎድ ወደተባሉ ጎጂ ቅሬቶች ይቀየርና በአንጎል ውስጥ ይከማቻል። ይህ የጎጂ ህዋሳት ክምችት የነርቭ ህዋሳትን በመግደልና የአንጎልን ስራ በማደናቀፍ የማስታወስና የማገናዘብ ችሎታን ያሳጣል። ፕሮፌሰር ሰለሞን እንደሚሉት የአዲሱ መድኃኒት ስራም እነዚህ ንጣፎች ማጽዳት ነው። ይሄ የአልዛይመር በሽታ በዋናነት የአንጎል ሴሎች መሞት ውጤት ነው እና እዚህ አንጎል ውስጥ የሚከማቹ ባዕድ ነገሮች ናቸው የአንጎል ሴሎችን በመግደል የአልዛይመር በሽታን የሚያስከትሉት። ስለዚህ ይሄ መድኃኒት የሚያደርገው እነዚህን በአንጎል ውስጥ እየተከማቹ ያሉ ፍሌኮች ወይ ደግሞ ጎጂ የሆኑ ቆሻሻዎች የማጽዳት ስራ ነው የሚሰራው ማለት ነው። ባጭሩ ይህ መድኃኒት በአንጎል ውስጥ ከሚገኙ የሚሎይድ ፕሮቲኖች ጋር በመጣበቅ ንጣፎችን እንዲያፈርሱ በሽታ ተከላካይ ህዋሳትን ያነሳሳል። በዚህ ሁኔታም የነርቭ ህዋሳትን በመግደል የአንጎልን ስራ የሚያደናቅፉ ንጣፎችን በማጽዳት የማስታወስ ችግርን ይቀንሳል። በአሁኑ ጊዜ የአልዛይመር በሽታ ላለባቸው ሰዎች ምልክቶቹን ለመቆጣጠር የሚረዱ ሌሎች መድኃኒቶች እንደሚሰጡ የገለጹት ፕሮፌሰሩ፣ ነገር ግን አንዳቸውም የበሽታውን ሂደት የሚለውጡ አይደሉም። ከዚህ አንጻር አዲሱ ሕክምና ለየት ያለ ነው ይላሉ። ህክምናው ለየት ያለ ነው፣ ምክንያቱም እኛ አሁን የምናዛቸው መድኃኒቶች አሉ። ለዚህ ለዛይመር አንድ አምስት አይነት መድኃኒቶች አሉ። እነዚህ መድኃኒቶች በዋናነት ቀጥታ ችግሩን ያስከተለውን ቆሻሻውን አደለም ታርጌት የሚያደርጉት የአእምሮ የማስታወስ ችሎታ ሪዘርን እንዲያንቀሳቅስ በማድረግ የተወሰነ የማዘግየት የችግሩ መባባስ የማዘግየት ሁኔታ ካልሆነ በስተቀር በቀጥታ አንጎል ውስጥ የሚፈጠሩትን እነዚህን አሚሎይድ ፕሌክስ የተባሉ ቆሻሻዎችን በማስወገድ አደለም እና ይሄ መድኃኒት ለየት የሚያደርገው እነዚህ የአንጎል ሴሎችን የሚገድሉ ቆሻሻዎችን ከአንጎል ውስጥ ይዞ የሚያስወግድ በመሆኑ ነው። እንግዲህ ይሄ ብሬክ ስሩ የሚያስብለው በቀጥታ የአንጎል ሴሎችን የሚገድሉትን ቆሻሻዎች በቀጥታ የሚያስወግድ በመሆኑ ነው። በዚህ የተነሳ አዲሱ መድኃኒት ቀላል የአልዛይመር በሽታ ላለባቸውና በበሽታው ሳቢያ መለስተኛ የግንዛቤ ችግር ላጋጠማቸው ሰዎች ተስፋ አሳይቷል። ተመራማሪዎቹ እንደሚሉት ለ18 ወራት በደረጃ 3 በተደረገ ሙከራ መድኃኒቱ የመጀመሪያ ደረጃ የአልዛይመር በሽታ ላለባቸው ሰዎች ችግሩን በ27 በመቶ እንዲቀንስ አድርጓል። በጎርጎሪያኑ መጋቢት 2019 ዓ.ም በተጀመረው በዚህ ምርምር ሁለት ሺህ የሚጠጉ የአልዛይመር በሽታ ያለባቸውን በጎ ፈቃደኞች በሙከራው ተሳትፈዋል። የብሪታንያው ተመራማሪ ዲስትሮፐር እንዳሉት በለካነማ በተደረገ ሕክምና በወራት ጊዜ ውስጥ ካንጎልስት የተከማቸ የአሚሎድ ፕሮቲንን በግልጽ እንደሚያስወግድ በሙሉ የሙከራ መረጃው ተረጋግጧል። ያም ሆኖ ፕሮፌሰር ሰለሞን እንደሚሉት መድኃኒቱ ውስንነቶች አሉበት። ነገር ግን ውስንነቶች አሉበት፣ ይሄ መድኃኒት አንደኛ ለምሳሌ ለመከላከል አያገለግልም። እንደሚታወቀው አልዛይመር በዘር የሚተላለፍ በሽታ ነው። በምርመራም ጭምር ተጋላጭነትን ማወቅ ይቻላል። ለምሳሌ አንድ አልዛይመር የቤተሰብ አባል ያለው ወላጅ ያለው ሰው ምርመራ አድርጎ የተጋላጭነት መጠኑን ማወቅ ይችላል። ነገር ግን አልዛይመር እንዳይከሰት መከላከል አይቻልም። ምክንያቱም ይሄ መድኃኒት ስራው እነዚህ ቆሻሻዎች አንጎል ውስጥ ከተፈጠሩ በኋላ እነሱን ይዞ የማስወገድ ካልሆነ በስተቀር እንዳይከሰት የመከላከል ብቃት የለውም። ስለዚህ መከላከል ላይ ጥቅም የለውም። ሁለተኛ ጉዳቱ ከደረሰ በኋላ የነዚህ የቆሻሻዎች በአንጎል ውስጥ የሚፈጠሩት የአንጎል ሴሎችን ከገደሉ እና ከወደሙ በኋላ መድኃኒቱ ቢሰጥ ጥቅም የለውም። ምክንያቱም ጉዳቱ ስለተከሰተ መመለስ አይቻልም። በሌላ በኩል ይህ መድኃኒት የሚሰራው በሽታው መጀመሪያ ደረጃ ላይ እያለ ሲወሰድ በመሆኑ ብዙ ሰዎች የመጠቀም እድል ሊያጡ ይችላል የሚል ስጋት አሳድሯል። ምክንያቱም ሕክምናውን ለመውሰድ በምርመራ አስቀድሞ በሽታውን ማረጋገጥ ይጠይቃል። ይህ ደግሞ እንደ ኢትዮጵያ ባሉ የኢኮኖሚ አቅማቸው ዝቅተኛ በሆኑ ሀገራት የምርመራ መሳሪያዎችን ማግኘት አስቸጋሪ ይሆናል። ፕሮፌሰር ሰለሞን እንደሚሉት መድኃኒቱም በዋጋ ደረጃ ውድ ነው። ከዚህ በተጨማሪ ስለበሽታው በሽታው በቂ ግንዛቤ አለመኖርና በሽታው ሲከሰት በጊዜ ወደ ጤና ተቋማት አለመምጣትም ሌላው ችግር ነው። መድኃኒት መውሰድ ያለባቸው መጀመሪያ እንደጀመራቸው አካባቢ ነው። ከስራ ውጭ ሳይሆኑ ስራ እየሰሩ ቤተሰባቸውን እየመሩ ባለበት፣ ነገር ግን የመርሳት ችግር መታየት ሲጀምር ነው ይህን መድኃኒት መጀመሪያ ያለባቸው። ያ ደረጃ ካለፈ በኋላ አሁን እኛ ሀገር እንደምናያቸው በሽተኞች ልጆቻቸውን የማይለዩ የትዳር አጋራቸውን የማይለዩ ቤታቸው ጭምር እየጠፋባቸው ዘመናት የኖሩበት ሰፈራቸውን እስከማያውቁ ድረስ ከደረሱ በኋላ ይህ መድኃኒት ቢመጣም ጥቅም የለውም። ምክንያቱም ያለፈን ጉዳት የሚ መልስ አይደለም። ወደፊት ጉዳት እንዳይከሰት አንጎል ውስጥ የሚፈጠሩ እነዚህን ፕሌክስ ቆሻሻዎች እያጸዳ አይምሮን ከጉዳት የሚጠብቅ ነው እንጂ ያለፈን የሚመልስ ስላልሆነ ቢመጣም ብዙ ሰው ተጠቃሚ ይሆናል የሚል እምነት የለኝም። ምክንያቱም በጊዜ ይህንን ችግር የመመርመር እንደገና ደግሞ የመርሳት ደግሞ ችግርን ሲያጋጥመው ሰው ይሄ ነገር አልዛይመር ሊሆን ይችላል ብሎ በጊዜ መጥቶ የመመርመር ባህሉም ገና ያልዳበረ ስለሆነ ወደፊት ትልቅ ስራ ይጠብቀናል። በዚህ መስክ በአሜሪካ የመድኃኒት ቁጥጥር ባለሙያዎች ፍተሻ ሲደረግበት የቆየው ይህ መድኃኒት በጎርጎሪያኑ ጥር 6 ቀን 2023 ዓ.ም የአሜሪካ የምግብና የመድኃኒት አስተዳደር በመጀመሪያ ደረጃ ላሉ ታካሚዎች እንዲሰጥ አጽድቋል። በአውሮፓም ግምገማ እንዲካሄድበት ኩባንያዎቹ ለአውሮፓ የመድኃኒት ቁጥጥር ማመልከቻ ማቅረባቸው ታውቋል። እናም ሙሉ ፈቃድ ካገኘ መድኃኒቱ በቅርቡ ጥቅም ላይ ይውላል ተብሎ ይጠበቃል። መረጃዎች እንደሚያሳዩት በዓለም ላይ ከ50 ሚሊዮን በላይ ሰዎች በአልዛይመር ተጎጂ ሆነዋል። ይህ አሀዝም በ2050 ዓ ም ወደ 139 ሚሊዮን እንደሚደርስ ይገመታል። ከዚህ አኳያ ምንም እንኳ ውሱንነትና የጎንዮሽ ጉዳቶች እንዳሉት ቢነገርም የአዲሱን መድኃኒት ለገበያ መቅረብ ሚሊዮኖች በተስፋ የሚጠብቁት ይመስላል። አድማጮች በአዲሱ የአልዛይመር መድኃኒት ላይ ያተኮረው የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ፀሐይ ጫኔ ነኝ። መልካም ጊዜ።